በሊባኖስ በአስቸጋሪ ሁኔታ ውስጥ የነበሩ 125 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ በማህበራዊ የትስስር ገጹ አስታውቋል። ከእነዚህም መካከል 61ዱ በትናንትናው ዕለት እሁድ ጥቅምት 17 ቀን የተመለሱ ሲሆን 64 ዜጎች ደግሞ በዛሬ ዕለት መመለሳቸውን ሚኒስቴሩ ገልጿል። በእስራኤልና በሊባኖሱ የሂዝቦላ ታጣቂ ቡድን መካከል እየተካሄደ ያለውን ውጊያ ተከትሎ ለችግር ተጋላጭ የሆኑ ኢትዮጵያውያንን ከሊባኖስ ወደ ሀገራቸው ለመመለስ ብሔራዊ ኮሚቴ ያቋቋመችው ኢትዮጵያ በእስካሁኑ ጥረቷ በሶስት ዙር በአጠቃላይ መቶ ሰባ ስድስት ዜጎች መመለሳቸውን የገለጸችው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለአሜሪካ ድምጽ በሰጡት አስተያየት እስካሁን ከአምስት ሺህ በላይ ኢትዮጵያውያን ወደ ሀገራቸው ለመመለስ መመዝገባቸውን ገልጸዋል። ይሁንና ከአንድ አየር መንገድ በስተቀር ሌሎች አየር መንገዶች ወደ ሊባኖስና ከሊባኖስ ውጭ የሚያደርጉትን ቀጥተኛ በረራ ማቋረጣቸው እንዲሁም ከጦርነቱ ጋር የተያያዙ ሌሎችም ምክንያቶች ዜጎችን በሚፈለገው ፍጥነት ለማስወጣት እክል መፍጠራቸውን አብራር ተዋል አጠቃላይ ይሄ የማስወጣቱ ሂደት እጅግ ውስብስብ ነው። ሌባኖስ ውስጥ ካጋጠሙ ችግር አኳያ እንደ ልብ ተንቀሳቅሶም ወደ እርዳታ ቦታ ደርሶም የመውጣት እሱን ጨምሮ ብዙዎቹ ዜጎቻችን የመጓጓዣ ሰነድ ችግር ያለባቸው እዛም ሀገር ውስጥ በሚኖሩበት ጊዜ ትክክለኛውን መንግስት የሚሰጠውን የመኖሪያ ፈቃድ የሌላቸው ከመሆኑ አኳያ ማስወጣቱ ራሱ በራሱ ብዙ ችግሮች ሊያጋጥም ችሏል። የሆነ ሆኖ ጎን ለጎን ምዝገባውን ሰፋ አድርጎ በመቀጠል በአሁኑ ሰዓት ከአምስት ሺህ በላይ ዜጎች መመዝገባቸውን ለመረዳት ችለናል። ከዚህ ቀደም የተመለሱ ገባያን ያሉ በትናንትናውና በዛሬ ሁለት ደግሞ መቶ ሀያ አምስት ተጨማሪ ኢትዮጵያውያን መመለስ ችለዋል። ሁለት መቶ የሚጠጉ ሰዎች ደግሞ ሸልተር ላይ ሆነው አገልግሎት እያገኙ ነው። በተለይም በጣም ተጋላጭ የሆኑትን ሸልተር እየተዘጋጀ እዛም የማስጠለሉ ወደ ሀገራቸው እስኪገቡ ድረስ እየተካሄደ ነው። ትራንስፖርቱን በተመለከተ እንደተፈለገው ተፈለገው በተፈለገው ፍጥነት ማውጣት የማይቻለው ቀጥታ አየር በረራ የለም። ወደ ሀገሪቱ የሚገባም የሚወጣም የአየር አየር አገልግሎት ያለው ሚድል ኢስት ኤርላይን የሚባል እዛው የሊባኖስ አውሮፕላን ነው። እሱም ላይ የተወሰነ ብቻ ነው ማውጣት የሚቻለው። የኢትዮጵያ አየር መንገድም አይበርም ማለት ነው፣ አይበርም። የእነዚያውን ትናንትናና ዛሬ የመጡት በቅድም ባሉት በሚድል ኢስት ኤርላይንስ ነው። አዎ፣ በሚድል ኢስት ኤርላይንስ ነው እና ካለው አጠቃላይ የችግሩ ስብስብነት አኳያ የተቻለ ሁሉ ጥረት እየተደረገ ዜጎችን ወደ ሀገራቸው የመመለሱ ሂደት እንደቀጠለ ነው። በሊባኖስ በአብዛኛው ሴቶች የሆኑ ከ150 ሺ በላይ ኢትዮጵያውያን በህጋዊ መንገድ ተመዝግበው በተለያዩ የስራ ዘርፎች ተሰማርተው እንደሚገኙ የኢትዮጵያ ውጭ ጉዳይ ሚኒስቴር መረጃ ያሳያል። ሆኖም በአገሪቱ ባለው ጦርነት ምክንያት ተጋላጭ የሆኑ ኢትዮጵያውያንን ለመመለስ እየተካሄደ ያለው ምዝገባ ህጋዊ ሰነድ ለሌላቸውም ጭምር ክፍት እንደሆነ አምባሳደር ነቢያት ገልጸዋል። ሰነድ የሌላቸው ዜጎች ወደ አገራቸው ለመመለስ መመዝገብ በሚፈልጉበት ወቅት ከሊባኖስ መንግስት የሚገጥሟቸውን ፈተናዎች ለመቅረፍም ጥረት እየተደረገ ነው ብለዋል። በእኛ በኩል የቆንስላ ጽህፈት ቤቱ ማንኛውም ኢትዮጵያዊ ምንም አይነት የጉዞ ሰነድ ህጋዊ የሚሆን አይሆን ፋሲሊቴት አድርጎ የጉዞ ሰነድ የማዘጋጀት ችግር የለበትም። ነገር ግን እዛ ይኖሩበት የነበረው ሀገር የራሱ የህግ አሰራር አለው። ኦልሬዲ በእነሱ አገላለጽ ህገ ወጥ ናቸው ብለው የሚያምኗቸው በሚወጡበት ጊዜ ትፍያ እስከ ማስከፈል ድረስ ነው። እሱን የመኖሪያ ቆይታ ጊዜያቸው ታስቦ የመውጫት ቪዛ ለማግኘት የራሱ አስቸጋሪ ሂደቶች እንዳሉት ነው። እዛ ካለው ቆንስላ ጽህፈት ቤታችን እየሰማን ያለ ነው። ያለ ቪዛ ቆይታ ያደረጉ ሰዎች ክፍያ እንዲፈጽሙ ይጠይቃል። አንዳንድ ጊዜም ከአቅም በላይ የሆነ ሁኔታ አለ። ይህንን ራሱ ቆንስላ ጽህፈት ቤቱ እየተደራደረ ነው እዛ ካሉ ኦቶሪቲስ ጋር ይሄ አስቸኳይ ጊዜ የአደጋ ጊዜ ኢቫኩዌሽን ነው እንጂ ዝም ብለው ተነስተው ለመሄድ ስለፈለጉ ሳይሆን በተፈጠረው ችግር ምክንያት እየወጡ ስለሆነ ክፍያውም ተነስቶላቸው መውጣት የሚችሉበትን ነው። እያንዳንዱ ሰው የተለያየ ቤት ነው ያለው። ስለዚህ በዛ ልክ ነው ስራው እየተካሄደ ያለው። ዜጎችን ለመመለስ የሚያስፈልገው ወጪ በማን እንደሚሸፈን ላነሳንላቸው ጥያቄ ደግሞ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተከታዩን ምላሽ ሰጥተውናል። የኢትዮጵያ መንግስት የሚሸፍናቸው ወጪዎች አሉ። ወጪው ግን በየጊዜው ተለዋጭ ከመሆኑ አኳያ ትንሽ የራሳቸውን መደጎም የሚችሉት ደግሞ የወጪ መጋራት እያደረጉ እየተረዳዱ ነው። ትራንስፖርቶቻቸው እየተሸፈነ ያለ። እዚህ ከመጡ በኋላስ የሚደረግላቸው የተለየ ነገር አለ? የተለያዩ ባለድርሻ ተቋማት አሉ። የውጭ ጉዳይ ድርሻ ሳይሆን ሌሎች ተቋማት አይኦኤምን ጨምሮ የአደጋ መከላከልና ዝግጅነት ኮሚሽን ጋር በጋራ የሚሰሩ ስራዎች አሉ። በሊባኖስ ለችግር ተጋላጭ የሆኑ ኢትዮጵያውያንን ወደ ሀገራቸው ለመመለስ የሚደረገው ምዝገባና ሌሎች ድጋፎችን የማድረግ ጥረት የውጭ ጉዳይ ሚኒስቴር ባቋቋመው ኮሚቴና በሊባኖስ ቤሩት በሚገኘው የቆንስላ ጄኔራል ጽሕፈት ቤቱ እንዲሁም በዚያው በሊባኖስ በሚገኙ ኢትዮጵያውያን ያቋቋሟቸው ማህበራትና የሃይማኖት ተቋማት አማካኝነት እየተከናወነ እንደሚገኝም አምባሳደር ነቢያት አክለው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።